ሐምሌ መጨረሻ ጀምሮ በአካባቢው እየጣለ ያለው ከፍተኛ ዝናብ ባስከተለው የወንዞች ሙላት በደቡብ ጎንደር ዞን በሚገኙ የሊቦ ከምከምና ፎገራ ወረዳዎች በሚገኙ ቀበሌዎች ነዋሪዎች ላይ ጉዳት እያደረሰ እንደሆነ የአካባቢው ባለስልጣናት ለዶቼ ቤሌ በስልክ ተናግረዋል። አካባቢውን የሚያውቁትና የደብረ ታቦር ከተማ ነዋሪ አቶ ጥላሁን ደጀኔ እንዳሉት የርብና የጉማራ ወንዞች ታይቶ በማይታወቅ ሁኔታ በመሙላታቸውና ገደባቸውን አልፎ በመፍሰሳቸው በሁለቱም ወረዳዎች ከስድስት በላይ ቀበሌዎችን አጥለቅልቀዋል። በቀበሌዎቹ እስከ አምስት መቶ አባወራዎች ይኖርባቸው እንደነበርም አስረድተዋል። ቀደም ሲል ጀምሮ የሩዝ መሬት የሚሆነውን ነገር ውሃ ወድቆበት ነበር የከረመው። አሁን ደግሞ ጥቅል የተዘራውንም ሳይዘራ የከረመውንም ጥልቅልቅ አድርጎ ሰብት ላይ በሰዎች የኑረው ህይወት ላይ በጣም ትልቅ ችግር ነው እየተፈጠረብን ያለ ነው። ሪሊ ከመቼውም ጊዜ በላይ በእንደዚህ አመት ያህል ችግር ተፈጥሮበት አያውቅም። በዚህ ወረዳና ተፈናቅሏል እኮ አሁን ጀልባ ስካልተላከ ድረስ ብዙ አደጋ ላይ ነው የሚደርስብን ማለት ነው። ውሃው መጠንም ያጥለቀለቀውም ቅድም ከሊቦን በርካታ ቀበሌዎችን አጥለቅልቋል፣ ከፎገራም በርካታ ቀበሌዎችን አጥለቅልቋል። ቀበሌ ወደ ስድስት ቀበሌ ይደርሳሉ። ከሶስት መቶ እስከ አምስት መቶ የሚሆኑ አባወራዎች ናቸው በዚህ ውስጥ ይኖራሉ ተብሎ የሚገመተው በየቀበሌው ያለው ህብረተሰብ እስከ እንስሳቱ የተፈናቀለበት ና ሪል አብስሎ እንኳን ለሌት ጉርስ የሚበላበት መብል የለም። ህፃናትም ቁመው ከወንዝ ላይ ነው ያሉት፣ ምንም ቁመው ነው የሚውሉት፣ የትም ቀንም ማለት ነው። የደቡብ ጎንደር ዞን ዋና አስተዳዳሪ አቶ ሲሳይ ዳምጤ በበኩላቸው በተለይ የርብ ወንዝ መጠኑ የጨመረው በአካባቢው ካለው ግድብ ጋር በተያያዘ ማፋሰሻዎች በመደፈናቸው መሆኑን ጠቁመው ነዋሪዎቹ በከፋ ሁኔታ ላይ ናቸው ብለዋል። አንዱ ከርብ አኳያ ከዚህ ከመስኖ ፕሮጀክቱ ጋር ተያይዞ እነዚህ ውሃው የሚተነፍሱበት አካባቢዎች ተዘግተዋል ብዙዎቹ እና በአንድ አካባቢ፣ በሁለት አካባቢ በብዛት ተበትኖ ይሄድ የነበረው ሁለት ሶስት መውጫ በር በመኖሩ እና ሲወጣ የመጉዳት አይነት ነው። ርብም ጉማራም በከባድ ሁኔታ የተጠቀለቀበት ሁኔታ አለ። በተለይ አሁን ከሐምሌ ሀያ ዘጠኝ ጀምሮ እስካሁን ድረስ ሰፋ ያለ ያው ችግር እንዳለ ለታች አካባቢዎች፣ በሰብል በእንስሳት የመኖ አቅርቦት የሊቦም የፎገራም ቀበሌዎች እንስሳቶቻቸውን ወደ ላይ ወደ ተራራ እንዲያወጡ የመከርናቸው ነው። ለህፃናት፣ ሽማግሌዎች ምናምን እንዳይል ጀልባ ከክልሉ መንግስት ጋር ተነጋግረን ወደ ላይ እንዲወጡ አሁን የድንኳን እንደዚህም ስራ በተለይ በሊቦ ከምከም አግድ ቅርኛ ካብ የሚባሉ ቀበሌዎች አሉ። እዚያ አካባቢዎች ላይ ጉዳቱ ሰፋ ያለ ስለሆነ አሁን የሩዙን ሰብል ሸፍኖታል። ኦልሞስት ጣና ነው የሚመስል የአማራ ክልል አደጋ መከላከል ምግብ ዋስትና ማስተባበሪያና ልዩ ድጋፍ የሚያስፈልጋቸው አካባቢዎች ኤጀንሲ ኮሚሽነር አቶ አማራ ክንዴ እንዳሉት በተጠለቀለቁት አካባቢዎች ያሉ ነዋሪዎችን ወደ ደረቅ ቦታ ለማስፈር ጀልባዎችና ድንኳኖች ወደ አካባቢው መላካቸውን አመልክተዋል። በጣም የተዋጡት ጥባጋና ካብ፣ ጥባጋ ላይ አጥሪ አጋባሳ የሚባሉ ጎጦች፣ ካብ ደግሞ ጉጉት የሚባል ጎጥ ላይ በጣም የተዋጠበት ሁኔታ ነው የነበረው። ህብረተሰቡም ያው በጣም ጊዜም እየወጣ የነበረበትን ሁኔታ ይቻለሁ ጀልባዎችን ወደ ከብና ወደ ጥባጋ አካባቢዎች ሊቦ ከምከም ወረዳ ባለ ነው። በተለይም እነዚህ አጣራ፣ አግባሳ እና ጉጉት የሚባሉ ጎጦች ላይ በጣም በከፍተኛ ሁኔታ የተዋጡበት ሁኔታ ስላለ ደረቅ ወደሆነ ቦታ ላይ ማውጣት ስለሚያስፈልግ ጀልባዎች ወደ ቦታው እንቀሳቅሰናል። ህብረተሰቡ ከወጣ በኋላም ለመጠለያ አገልግሎት ድንኳኖችም ወደ ቦታው እንቀሳቅሰናል። ቁጥሩ መገመት ይቻላል። አሁን የተዋጠው የህብረተሰብ ክፍል ዝርዝር ጥናት ያስፈልገዋል። አሁን ከነገ ወዲያ ሁሉም ወጥቶ በሚጠናቀቅበት ወቅት ነው። በተመሳሳይ በዋግምራ ዞን ዝቋላ ወረዳን ከሰሃላ ሰየምት የሚያገናኘው የተከዜ የብረት ድልድይ በወንዙ ሙላት በመዋጡ የሁለቱ ወረዳዎች የትራንስፖርት ፍሰት መስተዋጎሉን የዞኑ ኮሚኒኬሽን ባለሙያ አቶ መብራቱ መኮንን ለዶች ቬሌ በስልክ አስታውቀዋል። አለምነው መኮንን ለዲ ደብልዩ ራዲዮ ባህር ዳር